Voice of America. ኤርትራ ራሷን እንደ ዳዊት ዩናይት ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ረዳት ሚኒስትሯ ትናንት በዩናይት ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በኤርትራና በአሜሪካ መካከል ያለው ግንኙነት ዋሽንግተን እንዲኖር የምትፈልገውን አይነት አለመሆኑን ነው የተናገሩት። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ የማኝነት መድረክ ላይ ቀርበው የተናገሩ ሌሎች ምስክሮችም የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫና የየራሳቸውን የመፍትሄ ሀሳቦችም አቅርበዋል። የኤርትራን መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ፣ ኒውዮርክ ወደሚገኘው የኤርትራ ሚስዮንና ወደ አስመራም ደውለን ያደረግናቸው ሙከራዎች ለጊዜው አልተሳኩም። በሌላ በኩል ግን የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ ላይ በኤርትራ ላይ የተካሄደውን የትናንቱን እማኝነት ቅንነት ከጎደለው መረጃ የተነሳ ሲል ሰይሞታል። ሰለሞን አባተ ዝርዝሩን ይዟል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ቀዳሚዋ እማኝነት ሰጪ ነበሩ። በትናንቱ የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ ስር በሚገኘው ንዑስ ኮሚቴ ፊት ቀርበው ንግግራቸውን የጀመሩት ኤርትራ ከሃያ አምስት የነጻነት ዓመታት በኋላ ዛሬ የምትታወቀው በፍልሰቷና በተበላሸ የሰብአዊ መብቶች አያያዟ ነው ሲሉ ነበር። በተለይ የፍልሰት ጉዳይ ላይ ልዩ ጫና ሰጥተው ነው የተናገሩት። ረዳት ሚኒስትር ቶማስ ግሪንፊልድ በዚህ ማኝነታቸው ወቅት ሶስት ሚሊየን እንደሚሆን ከሚገመተው የኤርትራ ህዝብ አምስት ሺህ የሚሆኑ ዜጎቿ የተባበሩት መንግስታት ድርጅትን ግምት ነው የጠቀሱት፣ በየወሩ ወደ ስደት እንደሚጎርፉ ተናግረዋል። ብዙዎቹ ደግሞ እጅግ አደገኛ ለሆኑ አፍሪካ አቋራጭ እና ሜዲቴራንያን ባሕርን ለመሳሰሉ አደገኛ መንገዶች ራሳቸውን እያጋለጡ እንደሚጓዙ ጠቁመዋል። አንዳንዴም ጨካኝ አረመኔኗ ያለዋቸው አሸጋጋሪዎች እጆች ላይና ደህንነት የሌላቸው ጀልባዎች ላይ እየወደቁ ኤርትራ እየደማች ነው አሉ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ። ሀገሪቱ ወጣቶቿን እየደማች ነው። ምርጫ ምን እንደሆነ ጨርሶ በማታውቅ ሀገር ውስጥ ኤርትራውያን ድምጻቸውን በእግር እየሰጡ ነው። ኤርትራውያኑ እየሸሹ የሚወጡት ማለቂያ የሌለውን ወታደራዊ ምልመላ ወይም ብሔራዊ አገልግሎት፣ የሃይማኖት ማሳደድና ሌሎችም የሰብአዊ መብቶች ጥሰቶችን እንዲሁም ድህነትን መሆኑን ሚስ ቶማስ ግሪንፊልድ ዘርዝረው፣ በኤርትራና በአሜሪካ መካከል ያሉት ግንኙነቶች የሚመረኮዙት በእነዚህ ሁኔታዎች ላይ ነው ብለዋል። ዩናይትድ ስቴትስ መሰረታዊ የሆኑ ተቃርኖዎች ካሏት ሀገሮች ጋርም ቢሆን በጋራ በሚያራምዷቸው ዓለም አቀፍ ጉዳዮች ወይም ጥቅሞች ላይ ግን በአጋርነት ለመስራት እንደምትፈልግ ረዳት ሚኒስትሯ ተናግረዋል። ኤች አይቪ ኤድስና ወባን ለመዋጋት፣ የትምህርት ስርጭትን ለመደገፍ፣ ሁከተኛ ጽንፈኝነትን ለመፋለም፣ አስተዳደርን ለማጠናከር በቢሊዮኖች የሚቆጠሩ ዶላሮችን ሀገራቸው እንደምትለግስ ቶማስ ግሪንፊልድ አስታውሰዋል። ኤርትራ ስ ኤርትራን በተመለከተ ግን ሁኔታው እንዲህ አይደለም። ይህ የሆነው ደግሞ በኤርትራ መንግስት በራሱ ውሳኔዎች ምክንያት ነው። የዛሬ 11 ዓመት የኤርትራ መንግስት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ፣ ሌሎች ለጋሾችና መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች እንዲወጡ፣ ቀጥሎም የዩናይትድ ስቴትስ የመከላከያ አታሼ ቢሮ እንዲዘጋ ማዘዙን ረዳት ሚኒስትሩ አስታውሰው በዚህ ምክንያትም በሁለቱ ሀገሮች መካከል መተጋገዝ እንደሌለ፣ ወታደራዊ ግንኙነት እንደሌለ በአውሮፓውያኑ የዘመን አቆጣጠር ከ2010 ዓ ም ወዲህ አሜሪካ አስመራ ላይ አምባሳደር እንደሌላት የተናገሩት የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር፣ ይህ እኛ እንዲኖር የምንሻው አይነት ግንኙነት አይደለም ብለዋል። ኤርትራ በምድር ላይ ካሉት እጅግ ደሃ የሚባሉ ሀገሮች አንዷ ነች። ነውጥ በበዛበትና ስትራተጂያዊ በሆነው ቀይ ባህር ላይ የምትገኝ ሀገር ነች። ኤርትራ ራሷን እንደ ዳዊት፣ ዩናይትድ ስቴትስን እንደ ጎሊያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው። ከኤርትራ የሚጎርፈው ሰው የሚሰደደው በከፊል በሀገሪቱ የመጣኔ ሀብት ሁኔታዎች ምክንያት ቢሆንም ሰውን የሚገፋው ግን የሰብአዊ መብቶች አያያዟ መሆኑን አስታውቀዋል። ባለፉት አስር ዓመታት አሉ ረዳት ሚኒስትሯ የኤርትራ መንግስት ጋዜጠኞችን፣ የፖለቲካ ተቃውሞ አባላትንና ሀሳባቸውን መግለጽ የሚፈልጉ ሌሎች ሰዎችንም አስሯል። መንግስቱ በአውሮፓውያኑ የዘመን አቆጣጠር በ2001 ዓ ም የዛሬ 15 ዓመት መሆኑ ነው በሀገሪቱ ውስጥ ምርጫ እንዲደረግና ሕገ መንግሥቱ ስራ ላይ እንዲውል የጠየቁ ለውጥ ፈላጊ ሚኒስትሮች እና ሌሎችም ታዋቂ ሰዎችን ያለ ክስ መያዙን አስታውሰዋል። ከእነዚያ ሰዎች ብዙዎቹ ዛሬም እስር ላይ እንደሚገኙ ጠቁመዋል። ግሪንፊልድ ረዳት ሚኒስትሯ ካነሷቸው ነጥቦች መካከል መንግስቱ ለወታደራዊ ምልመላው ሰበብ የሚያደርገው ከኢትዮጵያ ጋር የገባበትን ጦርነትም ሰላምም የሌለበትን ሁኔታ እንደሆነ ተናግረዋል። ኤርትራ ከሌሎችም የአካባቢው ሀገሮች ጋር ያሏትን ግንኙነት የተቋቋሙት ሚኒስትር ግሪንፊልድ ባለፉት ሁለት ዓመታት ኤርትራ ለአልሻባብ ድጋፍ መስጠቷን የሚያሳይ ሪፖርት ከተባበሩት መንግስታት ድርጅት ቃኝ ቡድን አለመቅረቡን ተናግረዋል። ይሁን እንጂ የድርጅቱ የሶማሊያና የኤርትራ ቃፊር ቡድን ገብቶ ምርመራ እንዲያካሂድ አለመፍቀዱ ሀገሪቱ የተጣሉባትን የጦር ማዕቀቦች ስለማክበር አለማክበሯ በቂ መረጃ እንዳይገኝ ማድረጉን አመልክተዋል። ከኤርትራ ጋር ሀገራቸው ያሏት ግንኙነቶች እንዲህ ቀላል ባይሆኑም አሜሪካ የዲፕሎማሲና ሌሎችም ግንኙነቶቿን ማቋረጥ እንደማትፈልግ ገልጸዋል። In recent years, Eritrea has made some efforts to engage with the international community. <laughs> በቅርብ ዓመታት ከዓለም አቀፉ ማህበረሰብ ጋር ለመነጋገር አንዳንድ ጥረቶችን አድርጋለች። ከነዚህ ጥረቶች መካከል ረዳት ሚኒስትሯ የዘረዘሯቸው ኤርትራ የመንግስታቱ ድርጅት እንቅስቃሴዎችን ለመዝጋት አሳልፈው የነበረውን ውሳኔ ማጠፏ፣ አንዳንድ ዓለም አቀፍ ድርጅቶች እንዲመለሱ መፍቀዷ፣ ከያዘቻቸው የጅቡቲ የጦር እስረኞች አራቱን በቅርቡ መልቀቋ ይገኙባቸዋል። ኤርትራ ከአውሮፓ ህብረት ጋር በልማት መስክ ለመስራት ይበልጥ ክፍት መሆኗን ጥቂት ዓለም አቀፍ ጋዜጠኞች እንዲገቡ መፍቀዷን ተናግረዋል። ስለ ኤርትራ ህዝብ ብርታት I have to say I'm impressed by the resiliency of the Eritrean people. Eritrea and Eritreans pride themselves in self-reliance in the face of adversity. But <laughs> ለሰላምና ለብልጽግና ትልቁ መሰናክል የተደቀነባቸው በራሳቸው መንግስት ነው። ወደ እድገት በሚያደርጓቸው ትናንሽ እርምጃዎች እኛም መነቃቃት ይሰማናል። ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ በንግግራቸው ማጠቃለያ የኤርትራ መንግስት ማለቂያ የሌለውን አገራዊ አገልግሎቱን እንዲያቆም፣ የፖለቲካ እስረኞችን እንዲፈታ ጠይቀዋል ሪ ፓርቲስፔት ር ቨርንት ትሩ ብሊቭ ፒፕል ኦፍ ኤርትራ ለመደመጥ እንዲሁም በመንግስቱ ውስጥ በምሉእ ሁኔታና በነፃነት እንዲሳተፍ እድሉ ከተከፈተለት የኤርትራ ሕዝብ ትልልቅ ነገሮችን እንደሚያከናውን አምናለሁ። ያ ቀን እንዲመጣም ምናፍቃለሁ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ የአፍሪካ የዓለም አቀፍ ጤና የዓለም ሰብአዊ መብቶች አያያዝና ዓለም አቀፍ ድርጅቶች ንዑስ ኮሚቴ ሊቀመንበር የኒው ጀርሲው እንደራሴ ክሪስ ስሚትም ረዳት የውጭ ጉዳይ ሚኒስትሯ ከሰጡት ማብራሪያ ጋር የተቀራረበ መልእክት ያለው ንግግር አድርገዋል። ኤርትራ ቺላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ መድረክ ላይ እማኝነታቸውን ከሰጡ መካከል በሰሜን አሜሪካ በአውሮፓና በመካከለኛው ምስራቅ የሚገኙ ኤርትራውያን የኤርትራ ኦርቶዶክስ ቤተ ክርስቲያን የውጭ ግንኙነቶች ዳይሬክተር አባታት ናትዮስ ሀብቱ ገብረአብ ባለ ፒኤችዲ ናቸው ማብራሪያ ሰጥተዋል። የአትላንቲክ ካውንስል የአፍሪካ ማዕከል ምክትል ዳይሬክተር ብራንዊን ብሩተንም በሶማሊያ እስላማዊ ፍርድ ቤቶች ህብረት መባረር ለአልሻባብ መፈጠር ሁኔታዎችን እንዳመቻች አስታውሰው የኤርትራ ጉዳይ በጥንቃቄ እንዲያዝ መክረዋል። የኤርትራ ችግር ነው፣ መድኃኒቷም ይህ ነው ያሏቸውን ሐሳቦቻቸውን እማኞቹ ለተወካዮች ምክር ቤቱ ኮሚቴ በዝርዝር አብራርተዋል። መድረኩ በአመዛኙ የኤርትራ መንግሥት በሰብአዊ መብቶች አያያዝ የተከሰሰበት እማኝነቶች የተሰሙበት ነበር። የኤርትራን መንግሥት ምላሽ ለማግኘት ወደ አስመራ፣ ዋሽንግተን ዲሲም ወደሚገኘው የኤርትራ ኤምባሲና ወደ ኒውዮርክ የተባበሩት መንግሥታት ሚስዮንም ደውዬ ነበር። ባለሥልጣናቱን ለጊዜው በቀጥታ ማግኘት ባይሳካልኝም መልእክቶችን ደጋግሜ ትቼያለሁ። እስካሁን የደረሰኝ ጥሪ የለም። ስቱዲዮ እስከገባሁ በጥረቴ እቀጥላለሁ። ለማንኛውም ግን አንድ ለኤርትራ መንግስት ቅርበት አለው ወይም ድጋፍ ይሰጣል የሚባል የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ ትናንት በተወካዮች ምክር ቤቱ የተሰማውን እማኝነት ቅንነት ከጎደለው መረጃ የተነሳ ብሎታል። ተጨማሪ መረጃ ከዌብሳይታችን ላይ ያገኛሉ። በነገራችን ላይ የኤርትራ ሕዝብ ቁጥር 65 ሚሊዮን መሆኑን የሲአይኤ እና የተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ የያዙት መረጃ ይጠቁማል።